ሰላም ለዘባን ከመለኮቱ ዘይተርቀን ዘበአፋዎ ይትወከፍ ጥብጣብ ህማማት መጽቅ ጉንደ ሀረገ ወይን ክርስቶስ ንዘተጸውረ ይጹቅ በቤተ ክብካብ በቤተ ክብካብ ጊዜ ትገብር መርፋቅ ላስካልከረስየኒ ዝቀ